ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ከወይዘሮ ለተ ሃይማኖት ነጋሲና ቄስ ሀብተ ሥላሴ ጉልበት አብራክ የተከፈሉት ጎምቱ ፕሮፌሰር በረከት ሀብተ ሥላሴ በአገረ አሜሪካ ወርቃማ ዘመን የሚባለውን የጡረታ ሕይወታቸውን እያጣጠሙ ይገኛሉ። የሰላ ብዕራቸው ግና አብሯቸው አልተጠወረም ከቶውንም በፎይታ ዘመናቸው እንዳይቦዝኑ ከደራሲነት ጎራ አሰልፏቸው አለ። በዘውዳዊው ሥርዓት ዘመን የመጀመሪያው የአገር በቀል ጠቅላይ አቃቤ ሕግ የሥልጣን እርከል ላይ ደርሰዋል። በየካቲት ስልሳ ስድስቱ የኢትዮጵያ ሕዝባዊ አብዮት ወቅት የጊዜያዊ ወታደራዊ መንግሥቱ መርማሪ ኮሚሽን ምክትል ሰብሳቢ ነበሩ። በኋላም ኤርትራ ሉዓላዊ አገር እንድትሆን ተጋዳ ላይ ሆነው ታግለዋል ሲልም የኤርትራ ሕገ መንግሥት አርቃቂ ኮሚሽን ሊቀመንበር ሆነዋል። በርከት ሀብተ ሥላሴ ካዲ ንፋስ የትውልድ ቀያቸው ተነስተው ለፊደል ቆጠራ እንደምን ወደ አስመራ እንዳቀኑ፣ በባቡር ገስግሰው ሐረር እንደደረሱ፣ በጥያራ ከንፋው ከአዲስ አበባ ጄኔራል ዊንጌት ትምህርት ቤት ተማሪነት የሎንዶን ዩኒቨርሲቲ የሕግ ምሩቅነት እንደ በቁ ያነሳሉ። አገር ቤት ተመልሰውም ከዋና ተቆጣጣሪ ወደ ምክትል አቃቤ ህግነት አልፎም ጠቅላይ አቃቤ ህግ ስለ መድረሳቸውም በምልሰት ያወጋሉ። የክፍል አንድ ውይይታችን ምንድር ድራ ያደረግነው ለምን ከልጅነት ጊዜዎ አንነሳም በማለት ነው። እሺ፣ ካሳሁን ደስ ይለኛል። የተወለድኩት እና አስራ ሁለት እድሜ እስኪሆነኝ ድረስ የኖርኩት በተወለድኩበት ሀገር በአዲ ንፋስ አማሴን ነው ወደ አስመራ የሄድኩ ትምህርት ከመቀጠልም በፊት እዚያው የአድንፋስ መንደር ነዋሪ ሆኜ ከእድሜ ጓደኞች ጋር ከብት ጠባቂ ነበርኩ። ፍየልና በግ ጠባቂ ሆኜ ለአቅመ አዳም ሳልደርስ ነው ወደ ኢትዮጵያ የሄድኩ። መሰረቴ በቅበጠር ሰው ነኝ። አድንፋስ የሚባለው አሁን እንደ ከተማ ነው፣ ግን በዚያን ጊዜ እንደ መንደር ይቆጠራል። የሚገኘው በሀማሴን ደጋ ነው እና ነዋሪዎቹ በግብርና የሚኖሩ ናቸው። ራቅ ብሎ ካጠገባቸውም በከብት ርቢ እና በግብርና አቀላቅለው የሚኖሩም ሰዎች ነበሩ። ስለዚህ ቤተሰቤ፣ እድገቴ፣ መሰረቴ እየገበሬ የገጠር ልጅ ነኝ። በቅርቡ በቀይ ባህር አሳታሚ ድርጅት በኩል ደ ክራውን ኢንድ ፔን የሚል መጽሐፎ ላይ እንዳሳተሙት የእርሶን ግለ ህይወት ታሪክ እዛ ላይ ያንስተዋል። እናቶ ለተ ሃይማኖት ነጋሲና ከአባቶ ቄስ ሀብተስላሴ ስላሴ ጉልቦት ጋር ያሉት ግንኙነቶች ምን ይመስሉ ነበር? እንደምን ይገልጡልናል? አባቴ ቄስ ከመሆኑም በላይ የሰፈሩ የአድሪፋስ ቻ ሳይሆን የአካባቢ አውራጃው በጣም የታወቀና የተከበረ ሽማግሌ ነበረ። ከግብርናም ሌላ ቅስናም ሌላ አንዳንድ ጉዳይ ያላቸው አቅብ የላቸው ሰዎች፣ በተለይም ሴቶች ረዳት ሆኖ በጥብቅና የሚቆም ነበር በአገሩ የልማድ ህግ። እንግዲህ የህግ ዲግሪ አያስፈልገውም። በተለምዶ በአገሩ ልማድ ህግ የታወቀ ሰው ፍርድ ቤት ቀርቦ ለጉዳዩም ለሰው ጉዳዩ ሊከራከር ይችላል። ስለ አባት ቄስም ገበሬም ጠበቃም ነበረ እና በጣም የተከበረና የተወደደ ሰው ነበረ። የነበረኝ ፍቅርና አክብሮት ላባቴ መቼም ቃል አላገኝለትም። እንኮራበት ሰው ነበረ። እናቴ ቆንጆ፣ በጣም ቆንጆና የተከበረች ሰው ነበረች፣ ወይዘሮ ሃይማኖት ነጋሴ። የእሷ ሀገር መንደር አምስት ኪሎ ሜትር ወይ ሶስት ማይልስ እርቀት ካለው በለዛ ከሚባለው ሀገር ነው። እና ሲጋቡ የእኔ አባት የኦርቶዶክስ ተዋህዶ ሀይማኖት ቄስ ነበረ። ከዛ በኋላ ከየስዊድን ምሴኖች ተገናኝቶ የእነሱ ስብከት በጣም ልቡን ስለነካው ወደደው፣ ቀስ በቀስ ቀስ በቀስ ወደ ፕሮቴስታንት ሀይማኖት ተለወጠ። በዚያን ጊዜ እኔ እናት ጠንግጣ የሲሆን እንግዲህ የመንደሩ ሰዎች በጣም ደነገጡ። እንዴት እንዲህ ያለታወቀ ቄስ ወደ ፈረንጆቹ ወደ አዲስ መጥ ውሃ ሃይማኖት ይለወጣል ብለው ብዙ ሞከሩ ሊመልሱት። ዘፈን ሁሉ ተዘፈነበት። እናቱን ቴጌ ሰበነን ዘፈን ሁሉ ዘፈኑ እና መልሽ ልጅም የሚል ዘፈኑ አልሰካላቸውም። በዚህ ጊዜ እናቴ ደንግጣ የዛን ጊዜ አስራ አምስት አመት ልጅነች መሰለኝ በአስራ ስድስት ወደ በለዛ ትሄድና እናቷ ስትነግራት ባለቤቴ ከኒሻ ሆነ ከኒሻ ማለት ፕሮቴስታንት ነው ብላ ጥላው እንደመጣች ነገረቻት። የእኔ አያት ደግሞ አደ ኢብርሂን እንደ አንቺ ቅን የሚስት ቦታዋ ከባለዋሷ ጋር ነው፣ እንኳን ፕሮቴስታንት ከኒሻ እስላምም ቢሆን ከባለቤቷ ጋር ነው ብለው ይመልሰዋታል። ይዘዋት ይመጣሉ እና በጣም የሰፈሩ የመንደሩ ትልቅ ወሬ ነበር ዛን ጊዜ እና ከኒሻ ሃይማኖት ጸና አባቴ። ስለዚህ ተወልጄ ያደግኩት ፕሮቴስታንት ነው፣ ወንድሞቼ ሁሉ በዚሁ በጽናቱ ምክንያት ሰው ሁሉ ያከብሯል። በጊዜው ምናልባት ባይደሰቱበትም ጥዶ ብረት እንዳለው ባመነበት የሚቆም እንደሆነ ደግሞ ስላወቁ ብዙ ሰዎች ያከብሩት ነበር። ፊደል መቁጠርም የጀመሩት ዛው ያሉ ነበር። በርግጥ ከዛ ጉዞ ወደ ሀረር ሄዷል። የትምህርት ሁኔታው የፊደል ቆጠራው ጅማሮ እንዴት ነበር በዛ ወቅት? በርግጥ የኤርትራ በጣሊያን ቅኝ ግዛትም ስር ወድቃ የነበረበት ጊዜ ነው። በዛ በትምህርት ሂደት ውስጥ መጀመሪያው ተጽዕኖዎቹ ምንድን ነው ያደረብዎት? ትምህርት ማለት ምን ማለት ነበር በወጣቱ በረከት ሀብተ ሥላሴ አእምሮ? ከዛስ እንደምን ወደ ሀረር ተጓዙ? ጥያቄ እንደ አጋጣሚ ሆኖ በዛው ከስዊድኖቹ ጋራ ግንኙነት ከማድረጉም ሌላ በተፈጥሮውም ተመራማሪ ጠያቂ ስለነበረ አባቴ ትምህርት ይወድ ነበር። ስለዚህ የእኛ ቤት እንዲያውም ለመንደሩ ልጆች የማታ ትምህርት ሆኖ እያንዳንዱ ፊደል የሚያቅሰው ለማያቅሰው አንድ ባንድ እንዲያስተምር ያደረግ ነበር። ሁላችን ታላቆቶች ወንድሞቼ ጀምረን ለማያውቁት እናስተምር ነበር እና የትምህርት ፍቅር ነበረው አባቴ ከዚያ እድሜ ወደ ወደ ሰከንደሪ ለመግባት ሳይደርስ አስመራ ወደሚገኘው ፈረንጆች የከፈቱት የጣሊያኖች ካቶሊክ ደናግል ድንግሎች የከፈቱት ሴት ስኮላ ቪቶሪያ ይባል ነበር። እዛ ታላቅ ወንድሞቼ ከ ያስቀድሙ ሁለት ሶስት አመት በፊት እኔንም ከዛ በኋላ በስድስት አመቴ እዛ እንድጀምር አደረገኝ። ስለዚህ ከልጅነቴ ጀምሬ መጀመሪያ የትምህርት ትግርኛ ትምህርት፣ የግዕዝ ፊደል ትምህርትና ንባብ መጽሐፍ ቅዱስን ማንበብ ከዚያ በኋላ ደግሞ የዘመኑን ትምህርት ለመማር ወደ አስመራ ሄጄ እንድማር አደረገኝ። እንደ አጋጣሚ ታላቅ እህቴ አዶታ አስመራ ትኖር ነበር። እሷ ቤት የሄድኩ ነበር የማርፈው ግን ይገርምሃል በስድስት ሰባት አመታችን ቀን ጠዋት ሄደን ተምረን ማታ ትገባ ነበር ወደ መንደሩ፣ የአምስት ማይል ቀጥ ባለው አገር። ስለዚህ ትምህርቴን መጀመሪያ በቤቴ ከአባ አባቴ እርዳ ብርታት እና ታላቅ ወንድማቸውም ፊደል አስቆጠሩኝ። ከዚያም ወደ አስመራ ሄጄ የዘመኑ ትምህርት ጀመርኩ። ከልጅነት ጀምሮ ያባት አማርኛም ያውቅ ነበረ። ወደ ኢትዮጵያ በልጅነት ገና ሳያገባ ሄደ ስለነበረ እውቀት ነበረው፣ የአማርኛ እውቀት ነበረው። ግዕዝም በሀገራችን ትምህርት መሰረት ምክንያት የግዕዝም ፍቅር ነበረው ይነግረኝ ነበር። ግዕዝ የአማርኛም የትግርኛም መሰረት ነውና ግዕዝ ማወቅ አለብህ መማር አለብህ ይላይ ነበር። በዚሁ ምክንያት እኔም ከድሮ ጀምሮ የግዕዝ ትምህርት ፍላጎትና ፍቅር ነበረኝ። ከዛም ወደ ሀረር ተጓዙ የትምህርት ጥማቶን ለማርካት። የሐረር ቆይታውስ ምን ይመስል ነበር? በእርግጥ በጉዞ ላይ የባቡር ጉዞውም እንደዚሁ ብዙ የተለያዩ አጋጣሚዎች ነበሩት። ቆይታውስ እንዴት ነበር የሐረሩ? ወደ ሀረር ከመሄድ ከዚህ በፊት መጀመሪያ ገዛ ከንሻ የሚባለው የሚስዮኖች ትምህርት ቤት ነበር የጀመርኩት እስከ አራተኛ ክፍል በተርሸ ነበረ። ከዛ በኋላ እኔና አንድ ጓደኛ ይስሐቅ የሚባለውን የይስሐቅ አባት ቄስ አብረሃ እሳቸው ፕሮቴስታንት ናቸው፣ ቅርብ ወዳጅ ነበሩ የአባቴ እና ሁለታችንን ወደ ሀረር እንደሚሄድ ወሰኑ። ይህም የሆነበት ምክንያት ሀረር ያለው የሚስዮኖች ፕሮቴስታንት ሚስዮኖች መሪዎች ከአባቶቻችን ጋር እውቀት የነበራቸው ድሮ ኤርትራ በነበሩ ጊዜም ከኤርትራን ፕሮቴስታንቶች ጋር ትውውቅ የነበራቸው ስለሆኑ ወደ ሀረር እንድንሄድ ወሰኑ። እና የዚያን ጊዜ አይገባንም፣ ለምን ነው ሀረር የሄድነው? ከዛ በኋላ በረጅም ጉዞ አምስት ቀን በፈጀ የካሚዮን የትላንት ተኳትሮ ጉዞ ሰባ አንድ ሁለት ሶስት ቀን አደርንና ከዚያ ወደ ሀረር በጣቡር አሳፈሩን። አንድ ዘመድ አቶ ገብርየስ የሚባል ዘመዳችን ነው አሳፍሮን የአስራ ሶስት አመት ልጆች ነን ብቻችንን ሻንጣችንን ተሸክመን ስንሄድ በመሀሉ አንዳንድ እክል አጋጠሙን። የእኔ ሻንጣ ትንሽ ከርፈፍ ያለ ነበረ ሳግን በጣም ያምር ነበር፣ እና አንድ ሰው ሰረቀው። እንቅልፍ ተጭኖን ሳለ ሰረቀው። እንዲህ ያለ አጋጣሚ ነበረ። ከዛ በኋላ ድረዳ ተቀበሉን ሰዎች፣ ቄስ ጸጋ የሚባሉ ፕሮቴስታንት ናቸው። ሳቸ ፕሮቴስታንት ሚሽን ድረዳው ኃላፊ ተቀበሉን እና ወደ ሀረር አሻገሩን። አረብ ትምህርት ቤት የሚስዮን አዳሪ ሆነን ግን የምንማረው ቀዳማዊ ሀይለስላሴ ኤሌመንተሪ ትምህርት የመንግስት ትምህርት ቤት ነበረ። የሚስዮኑም የቀዳማዊ ሀይለስላሴ ትምህርት ቤትም ኃላፊን ሄድማስተ የነበሩት ሙሴ አንቶን የሚባሉ የቀድሞ ኢትዮጵያ ስደተኞች ወደ ኬንያ ሲሄዱ፣ በጣልያን ጊዜ ጣሊያን ሸሽተው ወደ ኬንያ ሲሄዱ ይህ ሰውዬ ከሚስዮናቸው ከነበሩት ተማሪዎች ጋራ ሌሎችም ጨምረው ወደ ኬንያ ሄደው ወደ አውሮፓ እየተመላለሱ ለስደተኞች የሚሆን ምግብ እና ሌላ ሌላ ስንቅ እያመላለሱ የረዱ በጣም የታወቁ ሰው ናቸው። ከአጼ ኃይለ ሥላሴ ጋር እውቀት ነበራቸው። ሙሴ አንቶኒ ጆንሰን ይባላሉ። ጥሩ ሰው መንፈሳዊ ሰው ነበሩ። ስለዚህ የሀረር ቆይታዬ ሁለት አይነት ነው። አንዱ በልጅነቴ ታይቶ የማይታወቅ አዲስ ቋንቋ፣ አዲስ ባህል፣ አዲስ አይነት ህዝብ ስላጋጠመኝ መጀመሪያ እንደ ልጅ መቼም ትንሽ ደንገጥ የበኋላ ግን ለመድኩት ስለመመድኩት እና ወደድኩት። እንደ ሁለት ዓመት ነው የቆየሁት እዛ። በትምህርት ብልጫ አግኝቼ ወደ ውንጌት ትምህርት ቤት ገባሁ ሴኮንደሪ። በዚያን ጊዜ የነበረኝ የትምህርት ፍቅር በጣም ኃይለኛ ስለነበረ ታታሪ ነበርኩ። በዚሁ ምክንያት ወደ ሴኮንደሪ ለመግባት ፈተና ልፌ ከሐረር ወደ አዲስ አበባ ተጓዝኩ። የጀኔራል ውንጌት ተማሪ በነበሩበት ወቅት በእርግጥ ጥቂት ተማሪዎች ነበሩ እርስዎን ጨምሮ። ከጀኔራል ውንጌት ትምህርት ቤት በዛ ወቅት ምን አይነት ትምህርቶችን ነበር የሚሰጠው? ስርዓተ ትምህርቱ ምን ይመስል ነበር? በተማሪዎች መካከል የነበረው ብርቱ ውድድር ምን ይመስላል? ከዛስ በኋላ የከፈተሎት እድል ወደ ለንደን እንዲጓዙ አድርጓል። የጀኔራል ውንጌት ትምህርት ቤት ህይወቶ እንደምን ያነስታል? ከሐረር ወደ ውንጌት ስገባ የአስራ አምስት አመት ልጅ ነኝ እና የዛን ጊዜ ሴከንደሪ ማለት አሁን ዩኒቨርሲቲን እንደ ትልቅ ተአምረታዊ ነገር ሰው እንደሚቆጥረው እኛም የዛን ጊዜ እንደሱ ነበር የሚቆጥረው። እዛ ስንገባ ምን ልበልህ እንደ ትልቅ ጀግኖች ነበር የሚያዩን የትምህርት ጓደኞቻችን እና ከሐረር በባቡር ከዛም በአውቶቡስ ወደ ትምህርት ቤቱ ቅጥ ግቢ የወሰዱን እና እንግሊዝ ሚሰጎረስ የሚባል ላይ ተቀበለን ማታ ነበር አስታውሳለሁ። እና ተቀብሎ ጥሩ ምግብ እንድንመገብ የሞቀ ምግብ እንድንመገብ አድርገው ከዚያ በኋላም በማግሱ ክፍል መደበሉን። የዚያን ጊዜ የነበረ አቆጣጠር የትምህርት አቆጣጠር ሰባተኛ፣ ስምንተኛ ሳይሆን አንደኛ ከሴከንደሪ አንድ ወርም ጀምረው አንደኛ ክፍል ጀመር። እንግሊዞቹ ከሌላው የትምህርት ሰዎች የተለዩ አልነበሩም። ትምህርቱም አይነቱ ከሌላው ትምህርት ቤት የተለየ አልነበረም። ቁጥር ሳይንስ፣ ኬሚስትሪ፣ ፊዚክስ፣ ታሪክ እና ጂኦግራፊ ነበር ዋናው ትምህርት። በዚያውም አማርኛ ልማድ ነበር። አንደኛ ክፍል ጀምሬ ፈተና ተደረገና ስላለፍኩ እኔና ሁለት ጓደኞቼ ወደ ሁለተኛ ክፍል ወዲያው ተሻገርን። በጣም ነው የዚያን ጊዜ የነበረኝ የትምህርት ፍላጎት፣ እንደ እብድ የሚያደርግ አይነት መንፈስ ነበረ። ካልተማር ካልተሻማ ደስ አይለኝም ነበር። ስለዚህ ውድድር ነበረ፣ ጤነኛ የሆነ ውድድር ተማሪዎች መሀል በባህል ሙቼ ትንሽም አንዳንድ ቅሬታም ነበረ፣ ግን ሶስት ዓመት ባልሞላ ጊዜ ውስጥ የውንጌትን ትምህርት አጠቃላይ የጨርሼ የማትኩሌሽን የሚባለው የዚያን ጊዜ ዩኒቨርሲቲ መግቢያ ፈተና ልፌ በስኮላርሺፍ ወደ እንግሊዝ አገር ለመሄድ በቃ በሺ ዘጠኝ መቶ አራ ስምንት ዓመት ትምህርት በፈረንጅ አቆጣጠር። ትምህርቱ በጣም ጥሩ ነበረ። እኛን ግን እንብቅ የሰዎች ነበር የሚቆጥሩን። ከሶስተኛ ክፍል ተመልምለን አራት ምን ሆን ማትሪኩሌሽን ክላስ የሚባል ፈጥረው ሊዞች እዚያን ጊዜ ከቀሩት አሜሪካኖችን ዜሮችን ውድድር ነበራቸው። እኛን በደንብ መልበለው አስተምረው ሴኮንደሪ አሳልፈው እንዲኮርብን ስለፈለጉ ተሳካላቸውም። ከአራታችን ሶስታችን አለፍን፣ ዩኒቨርሲቲ ለጓት አለፍን። አንደኛው በአንድ ሳብጀክት ወደቀ እና ያን ሳብጅ ደግም ተፈቀደለት ደግሞ በሁለተኛው አመት እሱም አለፈ። በዚያን ጊዜ በመሀላችን የነበረ የፍቅር በማንኛውም ተማሪ መሀል ያለ ይመስለኛል። የተማሪት ጓደኛ ምንም አይረሳኝም፣ እስካሁን ድረስ ትታው የማይለቅ ነው። እንደ አጋጣሚ ከአራታችን አንዱ አቶ ወርቁ ሀብተወልድ በጃንሆይ ጊዜም ሚኒስትር ነበረ። ደርግ የገደለው ነው። በጣም የታወቀ ኢኮኖሚስት ነበረ። እኔ እና ወርቁ ወርቁ እንደ ወንድማማች ነበር። ነው እስካሁን ደብዛቤ ላገር የለባት ህጽፍ ወርቁ የሚባል አንድ ጓደኛ አለ። የሸዋ ሰው ነው። ለአባቴ ወደ ጊዛ ግን ስንሄድ አስመራ አርፎ ነበር አውሮፕላኑ። እንዲቀበሉኝ መጥተው እዛ አባቴ ያስታውሳለሁ። ወርቁ የት መልካና አለኝ ነገርኩት እና ወርቁ መጣና ሳመው በአማርኛ አናገረው። ትባረክ ልጄ፣ በርቱ አኩሩን እንደምንኮራባችሁ ይሁን ብለው መረቀው። እንዲህ አለ ፍቅር ነበረ። ከዛም ባገኙት ውጤት መሰረት ወደ እንግሊዝ ሀገር አመሩ። ለንደን ደረሱ። እዛም እንደደረሱ እርግጥ ቅድሚያ ወደ ሕግ ጥናት አልነበረም እሳቢዮ ሕክምና ወደ ሕግ ለመግባት የወደዱት ከምን አኳያ ነበር? የእኔ ትምህርት እርምጃ፣ ጉዞ በእውነቱ በጣም የተፋጠነ ነበረ። የተፋጠነበት ምስሪያ ቅድም እንደገለጥኩት የነበረ የትምህርት ፍቅር እንደ እብደት አይነት ነገር ነው ብዬ እገልጸዋለሁ። የሆነ ሆነ ግን በመሀሉ ደግሞ አንዳንድ የበለልኩት ነገር ስለነበረ አስተማሪዎቼ በሳይንስ ሳብጀክት ጥሩ ጥሩ ማርክ አመጣት ነበረ። አንተ ጥሩ ሐኪም ይወጣሃል እያሉ ያቆላምጡኝ ነበር እና በነሱ ቁልምጫና ምክር ሳቢያ ህክምና ነው የምማረው ብዬ ህክምና ትምህርት ቤት ገባ ፕሪሜዲ ፕሪሜዲሲን እዛ ገብቼ ሳየው አልወደድኩትም። በመሀሉም ደግሞ የታሪክና የፍልስፍና የደሞ ሊትሬቸር ስነ ጽሁፍ ፍቅር አድሮብኝ ነበር። ህክምናም እየተማርኩ ጊዜ የማጠፋው ጊዜ የማጠፋው በእረፍት ጊዜ ሊትሬቸርና ታሪክ ፍልስፍና ማንበብ ነበር። በዚህ ምክንያት በጀመርክ በሁለተኛው አመት የህክምናን ትምህርት ላቋረጥ ተገደድኩ። አንድ ቀን አስታውሳለሁ፣ ኬሚስትሪ ላብራቶሪ አንደገ ተሰበረብኝና እንዲያውም ጆም አልፈልገውም ብዬ ሳጉረበርን ሰምንጆቼ ከዛ ላይ ቆይታ ያለ አንተ ይሄን ለትልቅ ትቆጥረዋለህ? ትልቁ ችግር ሬሳ የመቅደድ ጊዜ ሲመጣ ነው አለኝ። እንዳልሽም ደግሞ አስተማሪያችን ሬሳ መጣና፣ እኔን መርጦ የሬሳውን መቅደድ ትምህርት እንደጀምር ብሎ ስካልፔል የሚባለውን ቢላው ሰጠኝ። እኔ እምቢ አልኩ፣ አልቀደውም አልኩት። ለምን አለኝ? አልሚያልሽ አልኩ አልኩት። አይዞህ ልጅ አይዞህ፣ ይሄ በሁላችን የሚደርስ ነገር ነውና፣ ኋላ ትለምደዋለህ፣ ይለመዳል ብሎ አለኝ። አይ እኔ አለምደውም አልኩት። ትለምደዋለህ፣ አለምደውም ይህንን በግድ ብለምደው ውስጤ ያለው አንዳንድ እኔ የምወደውን እንደ ክብር የማይሆን ነገር ሰአጥፋለ ማለት ነው። ያ ደግሞ ሊጠፋ አልፈልግም ብዬ ይቅርታ አድርግልኝ ብዬ ሰውየ ስራ ቢቼ ወጣ። ከዛ ወደ ህግ ትምህርት ገባ። ከዛ በኋላ ወደ ህጉ አለም ተሰማርተው ያንንም አጥንተው የተለያዩ ዲግሪዎችን አግኝተውበታል። በመሀልም ወደ ሀገር እንዲመለሱ ተደርጎ እዛው ሄደዋል። አገር ቤት እንደደረሱ ሳቢው የነበረው በጥብቅና ወይም በግል የራሱን የህግ አገልግሎት መስጠት ነበር። ያልሆነም ቀዳማዊ ኃይለ ሥላሴ እንደሚያደርጉት ለሌሎችም ሁሉ መንግስት ሰራተኛ እንዲሆኑ ተደረገ። ከእንግሊዝ አገር መልስ በኋላ ወደ ስራው አለም እንደምን ነበር የገቡት ከንጉሰ ነገስቱ ውሳ ውሳኔ ጀምሮ ንጉሰ ነገስቱ በዚያን ጊዜ ከውጭ ሀገር ተምረን የምንመጣውን በሙሉ በትምህርት ሚኒስተር አቅራቢነት ቀርበን እጅ ነስተን ምንድን ነው የተማርከው ተብለን እንጠየቃለን። የተማርነውን ነግራቸዋለን። በትምህርቱ መሰረት ደግሞ ይመድቡ ነው ራሳቸው። አንተ ወደ ትምህርት ሚኒስተር፣ አንተ ወደ እርሻ ሚኒስተር፣ አንተ ወደ አገር ግዛት ሚኒስተር ትሄዳለህ ብለው ይመድባሉ። እዛ ይመድባሉ። እኔ እዛን ጊዜ የተማርከው ምንድን ነው ብለውኝ ትምህርት ህግ ስላቸው፣ ጥሩ ወደ ፍርድ ሚኒስተር ለምትሄዷለኝ። አይ ያለው፣ የኔ ጠበቃ ሆኜ ነው ለመስራት የምፈልገው አልኳቸው። እዚህ ያን ጊዜ ነበረኝ አጉል ስሜት። ጠበቃ ሆኖ ወንጀሎችን ከስራት የሚያድን ታሪክ አይ ነበር በፊልም ያ አግባብቶ ነው መሰለኝ። በቃ በተቆና ስጋገር ፈልጋለሁ ይህም አንድ ሙያ ነው ብያ ምኘ ነው። ኋላ ሰውየው ግልፍ አሉና ቀፉኝ። ማን ነው እንዲህ አለ፣ እኛ ወዳለ ነው የምትሄደው እኛ ወዳለህ የምትመደበው ወደ ፍርድ የሚሰጥ ትሄዳለህ፣ ብለው ከቁጣ ጋር አዘዙኝ። እኛ ስቸወጣሁ ከዚያ በኋላ እዛ የነበር ሰዎች የሰሙ ሰዎች ሲመክሩኝ እድለኛ ነሁ እንጂ እንዲህ አለ አንተ እንዳርክ አነጋገር በጣም ከባድ ነገር ያስቀጣል፣ አለመቀጣት እድለኛ ነህ አሉኝ። በዚያን ጊዜ የነበረው ንጉሠ ነገሥቱ መንግሥት ትእዛዝ፣ እሳቸው ሳያዙ አንድ ነገር ማድረግ አይቻልም። በእሳቸው ፍቅድ ውስጥ እንጂ እሳቸው የማይፈቅዱትን ማድረግ አይቻልም። በፍቅድ መሰረት ደግሞ በወሰንት መሰረት ወደ ፍርድ ሚኒስቴር ሄጄ ስራ ጀመርኩ። እዛ ሲጀምር የነበሩት ሚኒስትሮች አንዱ ሊቀሞ ካስታደሰ የሚባሉ ምክትል ሚኒስትር ነበሩ። በጣም ብርቱ ሰው ነበሩ። በጣም ብርቱና አዋቂ። ከበላያቸው ደግሞ ብላታ አየለ ገብሬ የሚባሉ ሚኒስትር ነበሩ። ካቶሊክ፣ ጎንደሬ፣ ፈረንሳኛ አዋቂ እና እንደ አጋጣሚ አንድ ሰው የሚያቀኝ እሳቸው ጋር ሲቀርብ ፈረንሰኛ ያውቃል ፈረንሰኛ ያውቃል ይላቸዋል። በፈረንሰኛ እና ገብጃ መልሳቸዋለሁ በልስላቸዋል። አይ በጣም ጥሩ ነው በርታ እንግዲህ ብለው ስራ እንደ ያምን ተፈቀደልኝ። ብዙ ጊዜ ቆየሁ። በመሃሉ የፍርድ ሚኒስቴር ስራ የዳኝነት ፍርድ አካሄድ ነበር የእኔ አተኩረ። እየዞርክ ፍርድ ቤቶችን ሳይ በየፍርድ ቤቱ የሚታየውን አንዳንድ ግባብ ስመለከት ብዙ ጉደታየሁ እና አንድ የ- ሀያ ገጽ ሪፖርት ጻፍኩ የዳኝነት ስራ አካሄድ እንዴት ንቅልቀና ሊሻሻል እንደሚችል ጻፍኩና ለምክትል ሚኒስትሩ ሰጠዋቸው ገረማቸው ደስ አላቸው እና ይህንን ለንጉሡ አቀረቡላቸው ንጉሡ አዩና አቅርቡ አሏቸው ይኸውን ቀረቡ እና ይሄ ልጅ እንዲህ እንዲህል ሊሉ አሏቸው ለእኛ ለምት ነገር እናቋለን እኮ ይህን ያኔ ጥብቅና ለመሆን ጥብቅና ለመታደር ተብር ልብስ አለበት ያልከው የፈለከው አሉኝ። አዎ አልኳቸው። እኮ ይሄው አሁን ታዲያ ይሁንልኝ የዳኝነት ስራ አሉኝ። አዎ አልኳቸው። የጻፍኩን አንብበናል አሉኝ። ስንት ነው እድሜህ አሉኝ? ሀያ ስድስት አልኳቸው። ምንም አልረሳው ስራ ከእድሜ ይበልጣል ያሉኝ፣ ልቤም በኩራት ሞላ። በዛን ጊዜ በልጅነቴ በዚህ ጀመርኩ። ፍርድ ሚኒስተር ፍርድ ሚኒስተር መጀመሪያ የህግ ጠበቆች ቦርድ ኃላፊ ሆኜ የጥብቅና ኤቲክስ ስነ ምግባር የምቆጣጠር ኮሚቴ ኃላፊ ሆኜ ሠራሁ። በመሀሉ ሚኒስትሩ፣ ምክትል ሚኒስትሩ ሌላም ስራ ልሉ እና ዋና ኢንስፔክተር፣ የሚኒስትሩ ዋና ኢንስፔክተር እንደሆን ሀሳብ አቀረቡ። ከዲሬክተር በላይ ያለው ሁሉ ሹመት የሚደረገው በንጉሰ ነገስቱ ትእዛዝ እና ፈቃድ ነው። የመጀመሪያው ሹመቴ የሚኒስትሩ ነበረ፣ የጠብቃዎች ጽፈት ሀላፊ ሆን። የቀረው ግን በንጉሰ ነገስት ትእዛዝ ነው የሚሆነው። ቀረበ እና በንጉሰ ነገስት ትእዛዝ የፍርድ ሚኒስትር ዋና ኢንስፔክተር ተብለ ተሸማል ተብዬ የተነገረኝ ያን ጀመርኩ። ይሄ ማለት ምንድን ነው? ዳኞች ሲሳሳቱ፣ ጠበቆች ሲሳሳቱ፣ ማናቸውም የፍርድ ሰራተኛ ሲሳሳት አቤቷ ሲቀርብበት የሚመረምር ክፍል ነው። ኢንስፔክተር ክፍል ኢንስፔክተሮች አሉ እየዞሩ የሚመረምሩ እና ዋና ኢንስፔክተሩ መርመራውን የመርመራ ሪፖርት አይቶ ትክክል ሆኖ ሲያገኘው የተበደለውን ሰው አቅርቦ ጉዳዩን ከሰማ በኋላ የበደለ ሰው ካለ በሕግ መሰረት እንዲጠየቅ የሚያደርግ ክፍል ነበረ። እዚህ ላይ አንዳንድ በህግ ትምህርት በተማረ ሰው የሚማራቸው የሚሰንቃቸው አንዳንድ ሀሳቦች እና ቫሌዎች ልበላቸው አሉ። አንዱ የህግ ልዕልና ነው። የህግ ልዕልና ማለት ደግሞ ዳኛ ማንም ሳያዘው ህልናውና ህጉ በሚያዘው መሰረት ፍርድ ይሰጣል የሚል ነው። ማንም ሰው ከህግ በላይ አይደለም፣ ሁሉም ሰው ደግሞ በህግ እኩል ነው የሚል ስለሆነ የዳኛን ስራ ተቆጣጥሮ ዳኛን እንዲህ እንዲያጠፋ ብሎ መከታተል የሚችል አንድ በልዬ የቆመ የዳኞች ክፍል ነው እንጂ ዋና ኢንስፔክተር የሚባለውም ይህን ያ አይገባውም ብዬ ሀሳብ ስላቀረብኩ፣ በዚህ ምክንያት የጀመርኩ ስራትን የተቋረጠ የነበሩ ሚኒስትር ሀሳቢም ቢደግፉም የሲስተሙን ስርአት ስለሚያውቁ መለወጥ እንደማይችልም ምክንያቱም እንዳቀረቡት ሀሳብ ቢፈጠም ሚኒስትሮቹም ሚፈለገሱም እንደፈለጋቸው ሊቀጡ ሊያዛውሩ አይችሉም ማለት ነው። ስለዚህ ያቀርኩት ሀሳብ መሰረታዊውን የስርአቱን ግንድ የሚነካ ነበረ። በዚህ ምክንያት ስራዬን አቋረጥኩ፣ እንዳቋረጥ ተደረገ። ቆይቶ ከዛ ሆነ ደግሞ የአቃቢ ሕግ ምክትል ሆንኩ፣ በመጨረሻው ዋና ሆንኩ። ይህ እንግዲህ ኋላ የሚወጣ ነው።